የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ መጋቢት 13 2016 ዓ.ም ዝግጅታችን ጀመረ። በደን ምንጣሮ በመጓዝ ላይ ሳሉ ምስራቅ ጎጃም ላይ በፋኖ ታጣቂ ቡድን የተያዙ የቀን ሠራተኞች ከ25 ቀናት በኋላ መለቀቃቸውን ቀጣሪ ድርጅቱ አስታውቋል። ዛሬ ነው የተለቀቁት። ደብረ ማርቆስ ከተማን አልፈዋል። በዘን ከተማ ላይ ምግብ የተዘጋጀላቸው እንዲበሉ ማለት ነው። ለራሳቸው የሚያድሩትም እዛው ነው። የቀጣሪው ኔኮቲካ ኮንስትራክሽንና ትሬዲንግ ድርጅት ዋና ሥራ አስኪያጅ አቶ ደሳለኝ አበበን ነው ቀደም ብለን የሰማናቸው። የአማራ ፋኖ በጎጃም ቃል አቀባይ በበኩላቸው የተቀበሉት ገንዘብ እንደሌለ ገልጸው አስተባብለዋል። ዝርዝሩ ጉዳይ በምሽቱ ስርጭታችን ይደመጣል። እንደምንላችኋል እንደምን አምሽታችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ሲደመጥ ይቆያል። እናንተም እስከ ዝግጅታችን ማብቂያ ድረስ አብራችሁ እንድትቆዩ አስቀድመን እንጋብዛለን። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። አስመማዋየን ይጠብቃችኋል። በድጋሜ እንደምን አምሽታችኋል። ተመልካቾቻችንና አድማጮቻችን የዓለም አጫጭር ዜናዎች ይዤላችሁ የቀረብኩት አስማማየ ነው ነኝ። በዜናዎቻችን የዓለም አቀፍ የገንዘብ ድርጅት አይ ኤም ኤፍ የልዑካን ቡድን በኢትዮጵያ እንደሚገኝ መነገሩ፣ የዩጋንዳው ፕሬዚዳንት ዮዌሪ ሙሴቪኒ ልጃቸው የአገሪቱን መከላከያ ኃይል እንዲመሩ መሾማቸው፣ እንዲሁም ሩሲያ በዩክሬን የኤሌክትሪክ ኃይል አገልግሎት ማሰራጫዎች ላይ ጥቃት መሰንዘሯን የተመለከቱና ሌሎች ዘገባዎችንም አካተናል። ወደ መጀመሪያው ዜና ሳልፍ የዓለም የገንዘብ የዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ የልዑካን ቡድን በኢትዮጵያ እንደሚገኝ አንድ ከፍተኛ የገንዘብ ሚኒስቴር ባለሥልጣን በመጥቀስ ሮይተርስ ዘግቧል። ለዋና አበዳሪዎቿ ክፍያ የመፈጸሚያው ጊዜ የደረሰባት ኢትዮጵያ ለኢኮኖሚ ማሻሻያ ፕሮግራሟ የሚውል 3.5 ቢሊዮን ዶላር ብድር ለማግኘት ከገንዘብ ድርጅቱ ጋር በመነጋገር ላይ መሆኗን ጉዳዩን የሚያውቁ ሶስት ምንጮች ነግሮኛል ሲል ሮይተርስ ዘግቧል። የብድር ጥያቄን በተመለከተ ለመነጋገር አንድ ቡድን ወደ ኢትዮጵያ እንደሚላክ የገንዘብ ድርጅቱ ቃል አቀባይ ጁሊ ኮዛክ ባለፈው ወር አስታውቆ ነበር። አይኤምኤፍ አንድ የልዑካን ቡድን አዲስ አበባ እንደሚገኝ ማረጋገጡን ዘገባው አመልክቷል። ለኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም ድጋፍ ማድረግን በተመለከተ ከመንግስት ጋር ገንቢ ውይይት ለማድረግ የአይኤምኤፍ ልዑካን በአገሪቱ ይገኛል ሲል የድርጅቱ ቃል አቀባይ አስታውቋል። ኢትዮጵያ የብድር ክፍያዋን በተመለከተ እስከሚቀጥሉ አመት ድረስ እፎይታ እንዲኖራት ያቀረበችው ጥያቄ እስከ ያዝነው የፈረንጆች ወር መጨረሻ ድረስ ከአይኤምኤፍ ብድር የማታገኝ ከሆነ ተቀባይነት አያገኝም ሲል የፓሪስ ክለብ በመባል የሚታወቀው የአበዳሪ ሀገራት ቡድን ባለፈው ታህሳስ አስጠንቅቆ ነበር። ኢትዮጵያ ባለፈው ታህሳስ ለዩሮቦንድ መክፈል የነበረባት አንድ ቢሊዮን ዶላር መፈጸም ባለመቻሏ በአፍሪካ ዕዳዋን መክፈል ያልቻለች ሶስተኛ ሀገር ሁና ተመዝግባለች። አድማጮቻችንና ተመልካቾቻችን አሁን የደረሰን ዜና አለ። የአሜሪካ ተወካዮች ምክር ቤት የአንድ ነጥብ ሁለት ትሪሊዮን ዶላር በጀት አጸደቀም። በሪፐብሊካን ፓርቲ ቁጥጥር ስር ያለው የአሜሪካ የተወካዮች ምክር ቤት ሲያጨቃጭቅ የሰነበተውን የአገሪቱን በጀት ዛሬ አርባ አጽድቋል። በጀቱ 286 ለ134 በሆነ አብላጫ ድምፅ መጽረቁም ታውቋል። እስከ ቀጣዩ መስከረም ወር ድረስ ለመንግስት ወጪ የሚውል 12 ትሪሊዮን ዶላር ምክር ቤቱ አጽድቋል። በጀቱ በቀጣይ በሕግ አውጪው ምክር ቤት ወይም ሴኔት መጽደቅ የሚገባው ሲሆን ሴኔቱ ረቂቁን ተመልክቶ ለማጽደቅ ያለው ጊዜ በሰዓታት የሚቆጠር ብቻ ነው። በጀቱ ካልጸደቀ የአሜሪካ የመንግስት መስሪያ ቤቶች ከዛሬ እኩለ ሌሊት ጀምሮ በጀት አይኖራቸውም። በመሆኑም አብዛኞቹ መስሪያ ቤቶች የመዘጋት እድል ሊገጥማቸው ይችላል። በጀቱ መጽደቅ የነበረበት ከስድስት ወራት በፊት ባለፈው ጥቅምት ወር ነበር። ላለፉት ስድስት ወራት የአሜሪካ ኮንግረስ የተወሰኑ ሳምንታት ወጪዎችን የሚሸፍን የተወሰኑ ገንዘብን በመልቀቅ የመንግስት ስራ እንዲቀጥል ሲያደርግ ሰንብቷል። የዩጋንዳው የረጅም ዘመን ፕሬዚዳንት ዮዌሪ ሙሴቬኒ ልጃቸው የአገሪቱ መከላከያ ኃይል እንዲመሩ ሹመዋል። በማኅበራዊ ሚዲያ መድረኮች ዲፕሎማሲያዊ ቁጣን ያስከተሉ መልእክቶችን በማስተላለፋቸው የሚታወቁት ሙሀዚ ኪኑራ ጋባ ለቦታው ብቁ እንዲሆኑ አባታቸው ሲያዘጋጇቸው እንደነበር የኤፍፒ ዘገባ አመልክቷል። አባታቸውን ለመተካት ይፈልጋሉ የሚለውን ወሬ የሚያስተባብሉት የ49 ዓመቱ ጄኔራል ሙሀዚ ኪኑራ ጋባ የበዩጋንዳ መከላከያ ኃይል ውስጥ በፍጥነት እድገት ሲያገኙ ቆይተዋል። ኪኑር ጋባ በመጪው 2026 በሚደረገው ፕሬዚዳንታዊ ምርጫ እንደሚሳተፉ በኤክስ በማኅበራዊ መድረክ ላይ ባለፈው ዓመት ካስታወቁ በኋላ መልሰው መልእክቱን አጥፍተውታል። ከሁለት ዓመታት በፊት ኬንያን ለመውረር በማህበራዊ ሚዲያ መዛታቸውን ተከትሎ የአገሪቱን ጉዳይ በተመለከተ በማኅበራዊ ሚዲያ መልእክት እንዳያስተላልፉ አባታቸው ሙሴቬኒ ነግረዋቸዋል። ሙሴቬኒ ለኬንያ ይቅርታ ቢጠይቁም ልጃቸው ግን በጣም ጥሩ የጦር ጄኔራል ሲሉ ገልጸዋቸዋል። ኪኑርጋባ ለአባታቸውም አልተመለሱም። እስከ መቼ በሽማግሌ እንመራለን? ሕይወታችንን አበላሹ፣ አይበቃሙ ወይ ሲሉ በአንድ ወቅት መልእክታቸውን አስተላልፎ ነበር። አድማጮቻችን፣ የዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በእስራኤልና በሐማስ መካከል የተኩስ አቁም እንዲደረግ ለማስቻል የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቴልአቪቭ ዛሬ አርብ ሲገኙ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ የተኩስ አቁም እንዲደረግ የሚጠይቅና በአሜሪካ የቀረበው የውሳኔ ሀሳብ በአብዛኛው ድጋፍ ቢያገኝም ቻይናና ሩሲያ ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ አድርገውታል። ብሊንከን ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ተገናኝተው ከተነጋገሩ በኋላ በጦር ካቢኔው ስብሰባ ላይም ተገኝተዋል። ብሊንከን በስብሰባው እስራኤል በደቡብ ጋዛ በምትገኘው የራፋ ከተማ ላይ ወታደራዊ ጥቃት እንዳትፈጽም ለማሳመን ሞክሯልም ተብሏል። እስራኤል በራፋ ላይ ጥቃት ከሰነዘረች የሰብአዊ ቀውሱን ያባብሷል የሚል ፍራቻም እያየለ መጥቷል። በራፋ ላይ ያቀደችው ጥቃት በአሜሪካ በሽበርተኝነት የተፈረጀው ሐማስ ለማጥፋት የያዘችውን ግብ የሚያሳካ ነው ስትል እስራኤል ትከራከራለች። የተኩስ አቁም እንዲደረግና ታጋሾችም እንዲለቀቁ የሚጠይቅ የውሳኔ ሀሳብ አሜሪካ ዛሬ አርብ በጸጥታው ምክር ቤት ለድምፅ አቅርባ 11 ጋፍ አግኝቶ ሶስት ተቃውሞና አንድ ድምፀ ታቅበው ቢገጥመውም ሩሲያና ቻይና ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ አድርገውታል። ለስድስት ሳምንታት የሚቆይ የተኩስ አቁም እንዲኖር በሐማስ የታገቱ እንዲለቀቁና በምትኩም በእስራኤል የተያዙ ፍልስጤማውያን እስረኞች ነጻ እንዲወጡ የሚያስችል ሀሳብ ተቀባይነት እንዲያገኝ የአሜሪካ ባለሥልጣናት ሲደራደሩ ሰንብተዋል። በዚሁ በእስራኤልና ሐማስ ጉዳይ ለመምከር አንቶኒ ብሊንከን ትናንት ሐሙስ በግብፅ ቆይታ ማድረጋቸውም ታውቋል። ሩሲያ የዩክሬን ትልቁን የሃይድሮ ኤሌክትሪክ ማመንጫ ጨምሮ በአገሪቱ የሚገኙ በርካታ የኤሌክትሪክ ኃይል አገልግሎት ማሰራጫዎች ላይ ጥቃት ሰንዝራለች። በጥቃቱ የኤሌክትሪክ አገልግሎት መቋረጥ በሰፊው ሲከሰት አምስት ሰዎችም ተገድለዋል። በጥቃቱ ከ60 በላይ ድሮኖችና ዘጠና የሚሆኑ ሮኬቶችም ጥቅም ላይ መዋላቸውን የዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ ዛሬ ዓርብ አስታውቋል። አንድ ቀን ቀደም ብሎም የሩሲያ የዩክሬን መዲና ኬቭን በ31 ሚሳይሎች ደብድባለች። ጦርነቱ ከጀመረ አንስቶ በዩክሬን የኤሌክትሪክ ኃይል ላይ የተፈጸመ ከባዱ ጥቃት መሆኑን የአገሪቱ ባለስልጣናት አስታውቋል። ሩሲያ በአየር የምትፈጽመው እያንዳንዱ ከባድ ጥቃት የዩክሬን የመከላከል አቅም እያዳከመው መሆኑን በመነገር ላይ ነው። ከአሜሪካ ለዩክሬን ሊሰጥ የታሰበው ወታደራዊ እርዳታ ጊዜ በመውሰድ ላይ ሲሆን ፕሬዚዳንት ቮሎዲሚር ዜሌንስኪ ምዕራባውያን አጋሮቻቸው ተጨማሪ የጦር መሳሪያዎችና ተተኳሾች እንዲረዱ በመወተወት ላይ ናቸው። የሩሲያ ጥቃት ዲምፕሮ በተሰኘው የሃይድሮ ኤሌክትሪክ ማመንጫ ላይ የእሳት አደጋ ያስከተለ ሲሆን ኃይል ማመንጫው ዛፕሮዚያ ለሚገኘውና ለአውሮፓ ትልቁ የኒውክሌር ማመንጫ ጣቢያ የኤሌክትሪክ ኃይል የሚያቀብል እንደነበረም ታውቋል። በመጨረሻም በኒውዮርክ ክፍለ ግዛት በትዳር ላይ መማገጥ ባለፉት መቶ ዓመታት በህግ የሚያስቀጣ የነበረ ሲሆን የግዛቲቱ ህግ አውጮች ከእንደ አውሮፓውያን አቆጣጠር 1907 ጀምሮ የነበረውን ህግ ለመሻር አንድ ረቂቅ ህግ ላይ እየመከሩ ነው። ብዙም የማይታወቀው ህግ በሌሎችም ግዛቶች በወንጀለኛ መቅጫው ላይ ሰፍሮ የሚገኝ ቢሆንም እምብዛም ግን ተግባራዊ ሆኖ አያውቅም። የረቂቅ ህጉ ጸሐፊ ቻርልስ ለቪን እንደሚሉት በኒውዮርክ እንደ አውሮፓያን አቆጣጠር 1972 ወዲህ በትዳር ላይ በማገጥል ክስ የተመሠረተባቸው አንድ ደርዘን የሚሆኑ ሲሆኑ ከእነዚህም ውስጥ ጥፋተኛ የተባሉት አምስት የሚሆኑት ብቻ ናቸው። በህጉ መሠረት ጥፋተኛ የተባለ ሰው እስከ ዘጠና ቀናት የሚደርስ እስር ይጠብቀዋል። በትዳር ላይ የሚወሰልቱ ግለሰቦች በወንጀል እንዲጠየቁ የሚያደርገውን ሕግ በበርካታ ግዛቶች በወንጀለኛ መቅጫ ውስጥ ቢካተትም በሕጉ መሠረት የተከሰሰም ሆነ ጥፋተኛ የተባለ ብዙም አይገኝም። የረቂ ሕጉ ጸሐፊ ቻርልስ ለቪን እንደሚሉት ደግሞ መቶ ዓመታትን የተሻገረው ሕግ ተግባራዊ ሆኖ ባለማወቁ እንዲሁም ጎልማሶች በር ዘግተው ስለሚፈጽሙት ጉዳይ አቃቢያን ሕገጋት መጨነቅ ስለማይገባቸው የሕጉ መሻር አስፈላጊ ነው ብሏል። አድማጮቻችንና ተመልካቾቻችን የሰዓቱ የዓለም ዜናዎች እነዚህ የሚመስሉ ነበር። ወደ ሀብታሙ ልመልሳችሁ። አስማማው አየነውን ለዓለም ዜናው አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲቪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ዛሬ ምሽት በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብ ሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ ይላማራጭ አለን 202 205 9942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በታላቁ የኢትዮጵያ ህዳሴ ግድብ አካባቢ ለሚከናወን የደን ምንጣሮ በመጓዝ ላይ ሳሉ በምስራቅ ጎጃም ዞን ጎዛምን ወረዳ በፋኖ ታጣቂ ቡድን ተይዘዋል የተባሉ የቀን ሠራተኞች ከ25 ቀናት በኋላ ዛሬ መለቀቃቸውን ቀጣሪ ድርጅቱ አስታውቋል። ድርጅቱ ሠራተኞችን ለማስለቀቅ በአጠቃላይ ስድስት ሚሊዮን ብር ለፋኖ ታጣቂዎች መክፈሉን ገልጿል። የአማራ ፋኖ በጎጃም ቃል አቀባይ የተቀበሉት ገንዘብ እንደሌለ ገልጸው አስተባብለዋል። ዮናታን ዘብዲዮስና ኤደን ገረሙ ያሰናዱትን ዘገባ ዮናታን ዘብዲዮስ ያስደምጠናል። በኢትዮጵያ ህዳሴ ግድብ አካባቢ ለሚከናወን የደን ምንጣሮ ስራም በጉዞ ላይ ያሉ በምስራቅ ጎጃም ዞን ጎዛሚን ወረዳ ባለፈው የካት 18 ቀን 2016 ዓ ም በፋኖ ታጣቂዎች የተያዙት የቀን ሰራተኞች ዛሬ መለቀቃቸውን ኒኮቲካ ኮንስትራክሽን እና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ደሳለኝ አበበ ለአሜሪካ ድምጽ ራዲዮ አስታውቀዋል። ዛሬ ነው የተለቀቁትም። ደብረ ማርቆስ ከተማን አልፈዋል። በዘን ከተማ ላይ ምግብ የተዘጋጀላቸው እንዲበሉ ማለት ነው። ለራሳቸው የሚያድሩትም እዛው ነው። የህዳሴ ግድቡ የስራ ኃላፊዎችም አሳውቀናል። የአሜሪካ ድምፅ ያነጋገራቸው የቀን ሰራተኞቹ ቀጣሪ ኩባንያም የፕሮጀክት ስራ አስኪያጅ አቶ ሙሉጌታ ለነ ሁለት መቶ ሰባ ሁለት የቀን ሰራተኞች ብዙ ጉዳት ሳያገኛቸው ለማስለቀቅ ባለፈው መጋብት አንድ ቀን 2016 ዓ ም አራት ሚሊዮን ብር ክፍያ መፈጸማቸውን ገልጸው የነበረ ሲሆን በዚህ ላይ ተጨማሪ ገንዘብ ከፍለው እንዳስለቀቋቸው ተናግሯል። እንደ ድርጅት የመጀመሪያ አራት ሚሊዮን ብር ከፈል አራት ሚሊዮን ብር ከፍለን በአካል ቀርበን አራት ሚሊዮን ብር ከፈል ከአራት ሚሊዮን ብር ደግሞ ቀጣይ አሁን ሁለተኛ በሌላ ከጎዛምን ወጥተው በአማኔል ያሉ እንትኖች ተያዙ እንደገና በመኪና አምስት አምስት መቶ ሺህ ተከፍለው በዛሬው ቀን ወጥተዋል። አቶ ደሳለኝ ዛሬ የተለቀቁት የቀን ሰራተኞች ቁጥር ምን ያህል እንደሆነ የማስረድተዋል አንድ ሁለት መቶ ሰባ አንድ ሰዎች ናቸው። አንደኛው ሰውስ አንደኛው ሰው እንግዲህ ስልክ ለቤተሰብ ደውሏል ነው የሚባለው። ሾልኮ እንደጠፋባት ነው የሚናገሩት ሾፌሮች ቤተሰብ ጋር ስለመድረሱ ያረጋገጣችሁት የጠየቃችሁት ነገር ነበረ? ከቤተሰብ ጋር እንደተደዋወለ ሰምተን ነው። የትኛው ልጅ እንደሆነ ያው መዝገባቸው ይዘው ስለተመለሱ እናጣራለን። አማራ ፋኖ በጎጃም ቃል አቀባይ ማሪሸት ፀሐይ ዋሽንግተን ዲሲ ለምትገኘው የአሜሪካ ድምፅ ዘጋቢም እደን ገረመው ዛሬ ምሽት በሰጡት ቃል ወጣቶችን ያገቷቸው በመንግስት ሰራዊትነት ጠርጥሯቸው መሆኑን በኋላም ሰልጣኞች መሆናቸውን ማረጋገጣቸውን ገልጸው የለቀቋቸውም አንድም ገንዘብ ሳይቀበሉ መሆኑን በመግለጽ አስተባብሏል። ሁለት መቶ አርባ ናቸው። የኢትዮጵያ ቀይ መስቀል ማህበርን ጠይቀነው ቀርቷል። ሊቀበለን አልቻለም። እኛ ከልጆቹ ጋር ባደረግነው ስምምነት መሰረት የትራንስፖርቶቻቸውን ብንሸፍን በቀጥታ ወደ ቤተሰቦቻቸው እንደሚሄዱ ስለተነጋገርን እና እነሱም ስላመኑበት በዚህ ስምምነት መሰረት ወደ ቤተሰቦቻቸው ዛሬ ሸኝተናቸዋል። አሁን አባይን ጎጃምን ተሻግረዋል። እንታይ ይሄ ነው ፋኖ ገንዘብ አይቀበልም። ገንዘብ መቀበል ብንፈልግ ኑሮ ከሁሉም የምንቀበል ነበር። ከአንዱ ተቀብለን ከአንዱም አንቀበልበት ምክንያት የለም። በስነ ስርዓት ለመከላከያ ስልጠና የሚመጡ ቤተሰብ ያላቸው ሰዎች ገንዘብ ተጠይቀናል ብለው ስም ማጥፋት ገብተዋል። ለምን? ዓላማቸው ስለተስተጓጎለባቸው። ልጆቻቸውን የሚፈልጉ ተታለው የሄዱባቸው ግን ገንዘብ ከፍለናልም ተጠይቀናልም አይሉም። ለምን? የሚፈልጉት ልጆቻቸውን ስለሆነ ድብቅ ዓላማቸውን ለማስፈጽ የሚፈልጉ ሰዎች ናቸው የእኛን ስም እያጠፉ ያሉት እንጂ እኛ ገንዘብ ከማንም አልጠይቅ ነው። እንዲያውም ለተሽከርካሪዎች ነዳጅ ሞልተናል። ለሹፌሮች አበል ሰጠናል። እውነቱ ይሄ ነው። የቀጠሪ ኩባንያው ኒኮቲካም ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለነ ሰራተኞቹ ለሌላ ለአስፈላጊ ጉዳት ሳይጋለጡም ለማስለቀቅ ከተያዙበት ቀን ጀምሮ ከፍተኛ ያሉትን ጥረት ማድረጉን አብራርቷል። እኛ ያደረግነው የመጀመሪያ ችግሮች እንደተፈጠሩ በዛ በአካባቢ ባሉ በሀገር ሽማግሌዎች በሀገር ሽማግሌዎች ሞከርን። የሀገር ሽማግሌ ይዘን በሱ ጋር ቀጥታ ነው እኔ እራሴ በአካል በመቅረብ ያሉትን ማስረጃ ህጋዊ ሰራተኛ መሆናቸውን ከፖለቲካ ውጭ እኛ አባይ ግድብ ያለውን ስራ እንደምንሰራ ዶክሜንት በማቅረብ ነው ያስረዳል። ከዚህ ውጭ የያዘብን ህዝብ ነው፣ የደቡብ ህዝብ ማለት ወንድሞቻችን ናቸው። ወስዳቸው ለስራ ነው በሚደርስባቸው ችግር እንደ ድርጅት ኃላፊነት አለብን። ያን ኃላፊነት በጣም ከምንም በላይ ተወጥተናል ብዬ አስባለሁ። ሌሎች ተቋሞች አፈሪ ተቋማችን እንደነገርኩ፣ ከዚህ ቀደምም በደብዳቤም በጽሁፍም ኢትዮጵያ መብራት ኃይል የሚያሰራን ለነሱ አሳውቀናል። ምንም እርዳታ ነገር ያደረጉልን ነገር የለም። በጣም ነው የምናዝን። የደቡብ ሰራተኛና ማህበራዊ ጉዳይ ምንም ነገር ያደረገልን ነገር የለም ከዝምታ ውጭ። የሰብአዊ ኮሚሽን ምንም ነገር ያደረገልን ነገር የለም። እጅግ በጣም ነው የምናዝነው። በጣም እነዚህ ዞን እንትኖ ሰዎችም ምንም ነገር ያደረገልን ከእግዚአብሔር ጋር እጅግ በጣም የህይወታችን መጥፋትነት እስከ ማድረግ ድረስ የራሱ ህይወት መጥፋትነት እስከ ማድረግ ድረስ ነው። ልጆች እንዲመጠቁ ያደረግኩ ቀይ መስቀል ማህበር የሰብአዊ ዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊም አቶ መስፍን ደረጀ ደግሞ ማህበሩ እየሰራ እንደሚገኝ ትላንት ገልጸውልን የነበረ ሲሆን የዛሬውን ሁኔታ ለመጠየቅ ያደረግነው ሙከራ አልተሳካም። በዚህ ጉዳይ ላይ ተጨማሪ መረጃዎችን አካተን ተከታይ ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ዮናታን ያሰማን የዕለቱን አብይ ረስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር የህዝብ ተወካዮችን ጨምሮ በአስቸኳይ አዋጅ የታሰሩ 14 ሰዎች አካላዊ፣ ሞራላዊና ስነ ልቦናዊ ጥቃት እየተፈጸመብን ነው ብለዋል። በእገታ ላይ ነን ያሉት ተጠርጣሪዎቹ ማንነትን መሠረት ያደረገ ጥቃት ሰለባ እንደሆኑና ለፍትህ ሳይቀርቡ ከሰባት ወራት በላይ መቆየታቸውን ለተለያዩ አካላት በጻፉት ደብዳቤ ላይ አስታውቀዋል። በጉዳዩ ላይ አስተያየት የሰጡን የህግ አማካሪና ጠበቃ ሰለሞን ገዛሀኝ ተጠርጣሪዎቹን ለተራዘመ ጊዜ ያለ ፍርድ በስር ማቆየት የሰብአዊ መብቶች ጥሰትን እንደሚያስከትል ገልጸዋል። ከመብቶች ጥሰት ጋር በተገናኘ የሚነሱ ቅሬታዎችን በምክር ቤት ኃላፊነት የተሰጠው የአስቸኳይ ጊዜ አዋጅ መርማሪ ቦርድ በትኩረት ሊከታተል እንደሚገባም ተናግረዋል። በታሳሪዎቹ የቅሬታ ደብዳቤ ላይ ከቦርዱና ከመንግስት አካላት አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። የዚህን ጉዳይ ዘርዘር ኬኔዲ አባት ይነግርናል የምክር ቤት አባላትን ጨምሮ በአስቸኳይ ጊዜ አዋጁ አውድ በቁጥጥር ስር የሚገኙ 14 ተጠርጣሪዎች ባለፈው ማክሰኞ መጋቢት 10 ቀን 2016 ዓ.ም በጻፉት ደብዳቤ እየተፈጸመብን ነው ያሉትን የሰብአዊ መብቶች ጥሰት በዝርዝር ጠቅሰው መፍትሄ ጠይቀዋል። በአድራሻ ለሕዝብ ተወካዮች ምክር ቤት፣ ለጠቅላይ ፍርድ ቤት እና ለፍትህ ሚኒስቴር ተብሎ በተጻፈው ደብዳቤ ላይ ፊርማቸውን ካሳረፉ 14 ታሳሪዎች ውስጥ ያለመከሰስ መብታቸው የተነሳው የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው እንዲሁም የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገር ይገኙበታል። በደብዳቤያቸው ላለፉት ሰባት ወራትና ከዚያም በላይ በአማራነታችን የተነሳ በግፍ ታግተን በግዳጅ ተሰውረንና ፍትህ ተነፍገን እንገኛለን፣ ያሉት ተጠርጣሪዎቹ ታፍነን ከተያዝን ጊዜ ጀምሮ አካላዊ፣ ሞራላዊና ስነ ልቦናዊ ጥቃት እየተፈጸመብን ይገኛል ሲሉ ደረሰብን ያሉትን በደል ዘርዝረዋል። ከታሳሪዎቹ ቤተሰቦች ለአሜሪካ ድምፅ በደረሰው ደብዳቤ ላይ ማንነትን መሰረት ያደረገ ስድብ፣ ዘለፋ፣ ማስፈራራት፣ ዛቻ፣ ድብደባና ዘረፋ በታጋቾች እና በቤተሰቦቻችን ላይ ተፈጽሟል ሲሉ ማክለዋል። በእስር ላይ በቆዩባቸው ጊዜያት ከቤተሰብ፣ ከህግ አማካሪና ጠበቃ፣ ከሃይማኖት አባቶች፣ ከሰብአዊ መብቶች ድርጅቶች፣ ከአገር አቀፍና ዓለም አቀፍ ጎብኚዎች ጋር እንዳንገናኝ ተደርጓል ብለዋል። በደብዳቤያቸው የምክር ቤቱ አባላት በፖሊስ ቁጥጥር ስር በዋሉበት ወቅት ያለመከሰስ መብት አላቸው በሚል አካልን ነጻ የማውጣት ክስ ተመስርቶ እንደነበር ያስታወሱት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ደንበኞቻቸውን ማግኘት እንዳልተፈቀደላቸው ተናግረዋል። አካል ነጻ የማውጣት ክስ መስርተን መጨረሻውን ሳይታወቅ ወዲያውኑ ወደ አዋሽ አርባ በመወሰዳቸው በዛ ሁኔታ ላይ ቆሟል። ተመላልሰን እናገኛቸው በማለት ብዙ ጊዜ ጠይቀን ነበረ፣ እናገኛቸው አልቻልንም። ከዛ በኋላም ደግሞ ከአዋሽ አርባ ከተመለሱ በኋላ በአካል ወዳሉበት የእስር ቤት ሄደን ወንጀል መረባ ፖሊስ ሄደን ጠይቀን አልተፈቀደልንም። ታሳሪዎቹ በደብዳቤያቸው እስካሁን ድረስ ለፍትህ አለመቅረባቸውንም ጠቅሰዋል። ከዚህ አኳያ የአስቸኳይ ጊዜ አዋጁ ግልጽነት እንደሚጎድለው የተናገሩት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ተከታዩም ብለዋል። ሰብአዊና መሰረታዊ መብቶችን በተመለከተ የአስቸኳይ ጊዜ አዋጁ ከአራቱ አንቀጽ በስተቀር ይገደባል የሚሉ ከሆነ ለምን ያህል ጊዜ ነው ሊገደቡ የሚችለውም የሚለውም የአስቸኳይ ጊዜ አዋጁ በገንዘብ አላስቀመጠውም። ስለዚህ የአስቸኳይ ጊዜ አዋጁ አላማ ተጠርጣሪዎችን ወይም በቁጥሩ የሚሉ ሰዎችን ይዞ ማቆየት ነው ለረጅም ጊዜ ወይስ በተጠበቁ ወንጀል ወደ ፍርድ ቤት ማቅረብ ነው ዓላማው የሚለው ነገር ግልጽ አይደለም። ግን ከዓለም አቀፍ ህግም እንደምናየው አንድ ሰው በአስቸኳይ ጊዜ አዋጅ ውስጥ በቁጥር ስሩ ከዋለ በኋላ ያለው ስቴፕ ምንድን ነው? ምክንያታዊ የሆኑ ቀኖችን አቆይቶ ወደ ፍርድ ቤት ማቅረብ ነው፣ ጠበቃ እንዲያገኙ ማድረግ ነው። አለበለዛ ለሰባት ወር ማቆየት ማለት እኮ ፍርድ እንደ ማለት ያህል ነው። ሰባት ወር ማለት እስራት እኮ ከአስር ቀን ይጀምራሉ እኮ አስር ቀን እኮ ፍርድ ይፈረዳል። ስለዚህ አንድ ሰው በፈጸመው ወንጀል አስር ቀን አንድ ወር ሁለት ሳምንት ሶስት ሳምንት ሶስት አመት አራት አመት ሀያ አምስት አመት እየተባለ ይቀጥላል። ስለዚህ የኔ ሰዎች ሰባት ወር መቆየት ማለት እኮ በውስጥ ታዋቂነት በስር ተፈርዶባቸው እንደቆዩ ነው የሚቆጠሩ እና ይሄ ከኔ የሰብአዊ መብት ጥሰትን ያስከትላል። ከዓለም አቀፍ የሰብአዊ መብት ድንጋጌዎች የተጣረሰ ነው። በቆይታችን ለከፍተኛ የምግብ እጥረትና ለጊዜያዊና ቋሚ በሽታዎች ተጋላጭ እንድንሆን ተዳርገናል፣ ያሉት ታሳሪዎቹ በተጨማሪም በተለዋዋጭ የአየር ሁኔታ ስልታዊ ስነ ልቡናዊና አካላዊ ጥቃት ተካሂዷል ብለዋል። በዚህም ምክንያት በርካታ ታጋቾች ለአይን በሽታ፣ ለደም ግፊት፣ ለልብ ህመም፣ ለስኳር፣ ለቆዳና ሌሎችም በሽታዎች ተዳርገዋል ሲሉ አስረድተዋል። በተጨማሪም በአዋሽ አርባ ወታደራዊ ካምፕ ውስጥ ለአስከፊ ሞራላዊና ስነ ልቡናዊ ጥቃት የሚዳርግ አያያዝ እንደተፈጸመባቸው በደብዳቤያቸው አንስተዋል። በጨለማ ቤት ለ24 ሰዓታት ተዘግቶብን ተሰውረን እንገኛለን ሲሉም ቅሬታቸውን የገለጹት ታሳሪዎቹ ይህ ሁሉ ግፍ የሚፈጸምብን አማራ በመሆናችን የፍትህና የፖለቲካ ጥያቄዎችን በማንሳታችን ነው በማለት አመልክተዋል። ታሳሪዎቹ በደብዳቤ ያቀረቡትን አቤቱታ በተመለከተ ከመንግስት አካላት ምላሽ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። በመንግስት ኮሚኒኬሽን አገልግሎት ሚኒስትሩና በፍትህ ሚኒስቴር ቃል አቀባይ የእጅ ስልኮች ላይ ደውለን አልመለሱልንም። የፌዴራል ፖሊስ ቃል አቀባይ በበኩላቸው ከአስቸኳይ ጊዜ አዋጁ ጋር በተገናኘ ስለተያዙ ሰዎች የፌዴራል ፖሊስ በተናጠል ምላሽ እንዲሰጥ አዋጁ አይፈቅድለትም ብለውናል። ይሁን እንጂ የአስቸኳይ ጊዜ አዋጅ መርማሪ ቦርድ እና የአዋጁ ጠቅላይ መምሪያ እዝ ከዚህ ቀደም በተለያዩ ጊዜያት በሰጧቸው መግለጫዎች በታሳሪዎቹ ላይ የሰብአዊ መብቶች ጥሰት እንዳልተፈጸመ መናገራቸው ይታወቃል። አቶ ሰለሞን ገዛኸኝ በበኩላቸው ተከታዩን አስተያየት ሰጥተውናል። የሰብአዊ መብት አያያዛቸውን በተመለከተ በወቅቱ ፍርድ ቤት መቅረባቸውን አለመቅረባቸውን በተመለከተ የተጠረጠሩበት ነገር ምንድን ነው የሚለውን በተመለከተ አጣርቶ ሳይዘገኝ አፋጣኝ ውሳኔ ማስተያየት የመስጠት መብት ያለው የአስተኳይ ጊዜ አዋጅ መርማሪ ቦርድ ነው። እነሱ የሚያቀርቡት ጥያቄ አለ። በሰብዓዊ መብት አያያዝ ላይ አሁን ከዚህ ከጽሑፉ ላይ እንዳየሁት የሳይኮሎጂካል ቶርቸር ፊዚካል ቶርቸር የመሳሰሉትን ነገሮች ደርሶብናል እያሉ ነው። ስለዚህ አስቸኳይ ጊዜ አዋጅ መርማሪ ቦርዱ አሁንም ቢሆንም በአስቸኳይ በአጭር ቀን ውስጥ በተቻለ መጠን በአካል ቀርቦ ጉዳያቸውን አይቶ አስተያየት ወይም ሪኮማንዴሽን የሚሰጥ ነው፣ አስተያየት የሚሰጥ በዚህ ጉዳይ ላይ ከአስቸኳይ ጊዜ አዋጅ መርማሪ ቦርድ አስተያየት ለማግኘት የቦርዱ ሰብሳቢ የእጅ ስልካቸው ላይ ደውለን አልመለሱልንም። ታሳሪዎቹ ለተለያዩ የሀገር ውስጥና ዓለም አቀፍ የመብት ተሟጋቾች ለዓለም አቀፍ ድርጅቶችና ለብዙሀን መገናኛም እንዲደርስ ብለው ባለፈው ማክሰኞ በጻፉት ደብዳቤያቸው እነርሱን ጨምሮ በማንነታቸው በጅምላ ታግተውና ተሰውረው ይገኛሉ ያሏቸው ታሳሪዎች በአስቸኳይ ፍትህ እንዲሰጣቸው የሕዝብ ተወካዮች ምክር ቤት ጠቅላይ ፍርድ ቤትና ፍትህ ሚኒስቴርን ጠይቀዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን የታሳሪ ቤተሰቦች ደብዳቤውን ለተጠቀሱት ሁሉም ተቋማት ማድረሳቸውን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉዳዩ ላይ አስተያየት እንዲሰጠን ያደረግነው ጥረት ሊሳካልን አልቻለም። ይሁንና ኮሚሽኑ ከዚህ ቀደም በሰጠን አስተያየት ተጠርጣሪዎቹ አዋሽ አርባ በተወሰዱ ሰሞን ባለፈው ዓመት ነሐሴ 26 ቀን 2015 ዓ.ም ካደረገው ጉብኝት በኋላ አዋሽ አርባ በነበሩበትም ጊዜ ይሁን አሁን ወደ አዲስ አበባ ከተዛወሩ በኋላ በድጋሚ ጉብኝት ለማድረግ ጥረት እያደረገ እንደነበረና እንዳልተሳካለት ገልጾ ነበር። ኢሰመኮ በአስቸኳይ ጊዜ አዋጅ ውስጥም ቢሆን ታሳሪዎች ያለ ፍርድ ለተራዘመ ጊዜ ሊታሰሩ እንደማይገባ ማሳሰቡ አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስደናል። የትግራይ ክልል ጊዜ አስተዳደር ስራዎቹን የሚቆጣጠርለት የአማካሪ ምክር ቤት እንዲቋቋም ወስኖ የመመስረቻ ደንቡን አጽድቋል። የአማካሪ ምክር ቤቱ የሚቋቋምበት ደንብ በአዘጋጁ ኮሚቴ ከቀረበው ሐሳብ ውጭ የጸደቀ ነው ያሉት ሦስቱ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ተቋማቸውን ገልጸዋል። የአማካሪ ምክር ቤቱ ስያሜ ተጠሪነትና ለፖለቲካ ፓርቲዎች የሚሰጠውን ወንበር አስመልክቶ የሰፈሩ አንቀጾች በደንቡ ውስጥ የጸደቁበትን አግባብ እንደሚቃወሙ ፓርቲዎቹ አስረድተዋል። የክልሉ ጊዜያዊ አስተዳደር ከተመሠረተ ከአንድ ዓመት በኋላ የተቋቋመው የአማካሪ ምክር ቤቱ የአስተዳደሩን በጀት ጨምሮ የሥራዎቹን አፈጻጸም እንደሚቆጣጠር ተመልክቷል። ሙልጌታ አጽባ የጉዳዩን ዝርዝር ይነግረናል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ የአስተዳደሩን የስራ አፈጻጸም የሚከታተልና የሚቆጣጠር የአማካሪ ምክር ቤት ለማቋቋም የተዘጋጀው ደንብ አጽድቋል። የአስተዳደሩ ጽሕፈት ቤት በፌስቡክ ገጹ እንደገለጸው የአማካሪ ምክር ቤቱ የጊዜያዊ አስተዳደሩን ስራ የሚያቀላጥፍና በክልሉ ዲሞክራሲያዊነት መሰረት እንዲኖረው ለማድረግ ያግዛል ብሏል። ይዘቱም የልዩ ልዩ አካላትን ሀሳቦች ለማንጸባረቅ የሚያስችል አካታች ሆኖ እንደሚቋቋም አመልክቷል። በክልሉ የሚንቀሳቀሱት አረና ትግራይ ለዲሞክራሲና ለዋላዊነት ሳልሳይ ወያነ ትግራይ ና አሲምባ ዲሞክራሲያዊ ፓርቲ ዛሬ አርብ መጋቢት 13 ቀን 2016 ዓ ም በሰጡት የጋራ መግለጫ የአማካሪ ምክር ቤቱ ማቋቋሚያ ደንብ አስር አባላት ባሉት አዘጋጅ ኮሚቴ መርቀቁን ጠቅሰው የጸደቀበት አግባብ ግን የኮሚቴው ሀሳብ ወደ ጎን የተወነው ሲሉ ተቃውመዋል። የአረና ትግራይ ሊቀመንበር አቶ አምዶም ገብረስላሴ የጊዜያዊ አስተዳደሩን አማካሪ ምክር ቤት ለማቋቋም የፖለቲካ ፓርቲ ፓርቲዎች የሲቪል ማህበረሰብ ተወካዮች የተካተቱበት ኮሚቴ ለሶስት ወራት ሲሰራ መቆየቱን ገልጸዋል። በጊዜያዊ አስተዳደሩ ካቢኔ በጸደቀው ደንብ ውስጥ የምክር ቤቱ ዓላማና ስልጣና አስመልክቶ የሰፈሩት አንቀጾች አዘጋጅ ኮሚቴ መክሮ ካቀረበው ሀሳብ ውጭ ነው ሲሉ አቶ አምዶም ተችተዋል። አብ ትግራይ ለውን ባህሉ ትካላት ውልቀ ሰባት ውን የማቋቋሚያ ደንቡ በክልሉ የሚገኙ የተለያዩ ተቋማትና ግለሰቦች የተወያዩበትና የተከራከሩበት ሰነድ ነው። ሰነዱን በካቢኔ ለማጽደቅ በሚቀርብበት ጊዜ የኮሚቴው አባላት በተለይም ከጊዜያዊ አስተዳደሩና ከካቢኔው ተወካዮች ጋራ ልዩነት ስለነበረን እኛው ራሳችን ቀርበን ሀሳባችንን እናስረዳ ብለን ጠይቀናል። በካቢኔው ላይ ስንቀርብ ግን ሀሳባችን ተገልብጦ የራሳቸውን ሰነድ ነው ይዘው የቀረቡት። ይህ ተቀባይነት የለውም። የብዙዎችን ድካም ከንቱ የሚያስቀር ነው። በዚህ መልኩ እኔ አውቅልሃለው እየተባለ ነው ለውድቀት የተዳረግ ነው። የደንቡ አዘጋጅ ኮሚቴ የአማካሪ ምክር ቤቱ ጊዜያዊ የትግራይ ምክር ቤት ተብሎ እንዲጠራ ተስማምቶ እንደነበር ያወሱት የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዶሪ አስገዶም፣ ሆኖም አማካሪ ምክር ቤት ተብለዋል ይላሉ። ሓደ ንሕጊ ካልኣይ ንሕሊና ሳልሳይ ከዓ ንሕዝቢ። የምክር ቤቱ ተጠሪነት አንደኛ ለህግ፣ ሁለተኛ ለህሊና፣ ሶስተኛ ደግሞ ለህዝብ ሊሆን እንደሚገባ ተስማምተን ነበር። ካቢኔው ግን ተጠሪነቱን ለፕሬዝደንቱ ነው ያደረገው። የምክር ቤቱ ዋና ሰብሳቢና ምክትሉ በምክር ቤቱ አባላት ይመረጡ ብለን ነበር። በካቢኔው ሰነድ ግን በፕሬዝደንቱ ይሰየማሉ ተብሏል። በክልሉ የአንድ ፓርቲ የበላይነት ስላለ የፖለቲካ ፓርቲዎች በእኩልነት ይወከሉ ብለን ነበር። ሆኖም በሚቋቋመው የአማካሪ ምክር ቤት ህወሓት ከመቶ አምስት ወንበሮች ውስጥ አርባ ስምንቱን እንዲይዝ ተደልድሏል። ሶስቱ ፓርቲዎች በሚዋቀረው የአማካሪ ምክር ቤት መሳተፍ አለመሳተፋቸውን ፓርቲዎቹ ተያይተው የሚወስኑት ጉዳይ መሆኑን አቶ ዶሪ ተናግረዋል። በፖለቲካ ፓርቲዎች የተነሱት ጉዳዮች አስመልክቶ ከክልሉ ጊዜያዊ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም በይፋ አስተያየት መስጠት እንደማይችሉ የገለጹ የጊዜያዊ አስተዳደሩ አባል መቶ አምስት ጠቅላላ አባላት በሚኖሩት አማካሪ ምክር ቤት ውስጥ 38ቱ የቀድሞ ምክር ቤት አባላት የነበሩ እንደሚሆኑ ገልጸዋል። ከእነዚህም በተጨማሪ ህወሓት አስር አባላት ሲያሳትፍ አረና ሳልሳይ ወያነ ባይቶና ና ውድብ ናጽነት ፓርቲዎች እያንዳንዳቸው ስድስት እንዲሁም ከአሲምባና ከአክሱማዊ ዋዕላ ፓርቲዎች ደግሞ እያንዳንዳቸው ሶስት አባላት እንደሚኖሯቸው አስረድተዋል። ቀሪው መቀመጫ ከማህበራትና ና ከተለያዩ አደረጃጀቶች የተውጣጡ እንደሚወከሉበት ተገልጿል። ትግራይ ክልል ብሔራዊ ምርጫ ቦርድ ካካሄደው ሀገራዊ ምርጫ ተለይቶና አስቀድሞ ጳጉሜ ሁለት ሺ አስራ ሁለት ዓመተ ምህረት ያካሄደው ምርጫ ተከትሎ የተመሰረተው መንግስት ፕሪቶሪያ ላይ በተካሄደው የሰላም ስምምነት እንዲፈርስ ተደርጓል። በዚህም ምክንያት ባለፈው አመት መጋቢት ወር ላይ የተቋቋመው የክልሉ ጊዜያዊ አስተዳደር ለአንድ አመት ያህል ጊዜ ያለ ተቆጣጣሪና ተከታታይ ምክር ቤት ነው የቆየው። የህወሀትን መልሶ ምዝገባ ያልተቀበለው ምርጫ ቦርድ ከዚህ በኋላ ስለሚኖረው ሂደት ምላሽ እንዲሰጠን ያደረግነው ሙከራ ለዛሬ አልተሳካም። የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌተና ጄኔራል ጸድቃን ገብረ ትንሳይ በዚህ ሳምንት በተካሄደው ለውጥ ለዲሞክራሲያዊ አስተዳደር በተባለው መድረክ ላይ የአማካሪ ምክር ቤቱ በይዘቱ አካታች እንዲሆን እየተሰራ እንደሆነ እንደሆነ ገልጸዋል። ካብቶም ዘለዎ ስልጣናት ባጀት ሙሉ በሙሉ ክቋፃፀር ለምክር ቤቱ ከተሰጠው ስልጣን አንዱ የበጀት አጠቃቀምን ሙሉ በሙሉ መቆጣጠር ነው። የጊዜያዊ አስተዳደሩን እቅድና አፈጻጸምም ይቆጣጠራል። የኦዲት ሪፖርትንም ይመለከታል። አካታችም ይሆናል። ምናልባት አካታችነቱ አንዳንዶቻችን የምንፈልገው ያህል ላይሆን ይችላል። ሆኖም ከነበርንበት ጊዜ በጣም የተሻለ ይሆናል። በትግራይ በህግ የተቋቋመው የልማት ተቋማት ተጠሪነታቸው ለዚሁ ምክር ቤት ነው የሚሆነው። የክልሉ የዳኝነትና የብዙሃን መገናኛ በዚሁ ምክር ቤት ስር ይሆናሉ። ምክትል ፕሬዚደንቱ የተለያዩ አቋሞችና አስተያየቶች የሚያንጸባርቁ አካላት የሚሳተፉበትና የሚወያዩበት ትልቅ የሀሳብ መድረክ እንደሚሆንም አመልክተዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም ሙሉጌታን ለቀደመው ዘገባ አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ ሶስት ሰዓት ተኩል ነው። እኛ ያለንበት ዩናይትድ ስቴትስ ዋሽንግተን ዲሲ ደግሞ ከቀኑ ስምንት ሰዓት ተኩል ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ዘገባ እንሻገራለን። የዩናይትድ ስቴትስ የድንበር ጥበቃ መስሪያ ቤት ወደ ሀገሪቱ የሚገቡ ፍልሰተኞች ጉዳዮችን በተፋጠነ መንገድ ለማከናወን ጊዜያዊ ማዕከላትን አቋቁሟል። ሴዛር ኮንትራሬስ ባለፈው ዓመት ቴክሳስ ኤልፓሶ ከተማ ውስጥ የተቋቋመውን ማዕከል ጎብኝቶ ዘገባ አጠናቅረዋል። ቆንጅታዬ ታሰማናለች። እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓመተ ምህረት ነው የዩናይትድ ስቴትስ የቀረጥና የድንበር ጥበቃ መስሪያ ቤት ሲቢፒ ይህንን የኤልፓሶን ማዕከል የከፈተው የተከፈተውን በቁጥጥር ስር የዋሉ ፍልሰተኞችን ጉዳይ በፍጥነት ለማከናወን ተብሎ ነው። ማዕከሉ የተሰራው ቋሚ ግድግዳ ተገንብቶለት ሳይሆን ተነቃቅሎ በሚገጠም ግልጽ መከፋፈያ አይነት ነው። የኢሚግሬሽን ባለስልጣናት እንደገለጹት ማዕከሉ እስከ 2500 የሚደርሱ ሰዎችን መያዝ ይችላል። ግዙፍ ከመሆኑም የተነሳ በአካባቢው ካሉት ግዛቶች ከሚገኙት የተጨናነቁ ማዕከላት ተይዘው ያሉ ፍልሰተኞችን ጉዳይ በማስተናገድ ይረዳል። አንቶኒ ስካት ጉድ የኤልፓሶ ጣቢያ ዋና ተቆጣጣሪ ናቸው። አሪዞና ቱሳን ላይ ጣቢያ አላት። አሪዞና ዳርቻ ላይ ደግሞ የዩማ ጣቢያ አለ። የዩማው ማዕከል የቱሳኑን ያግዘዋል። ባለፈው የካቲት በአሪዞና ግዛት ቱሳን ከተማ ካለው ጣቢያ በየቀኑ በአማካይ 94 ፍልሰተኞች ይላኩ እንደነበረ የድንበር ጥበቃው መስሪያ ቤት ቃል አቀባይ ክላውዲዮ ሄሬራ ገልጸዋል። ፍልሰተኞች ይመዘገቡና አሻራቸው ይወሰዳል። የእያንዳንዱን ፍልሰተኛ ሁኔታ እንገመግማለን። የጤና ምርመራ ይደረግላቸዋል። የቴክሳስ ኤልፓሶ ማዕከል ቀንና ሌሊት በጥብቅ የደህንነት ቁጥጥር የሚጠበቅ ነው። ፍልሰተኞቹ ጉዳያቸው ታይቶ እስኪወሰንበት፣ ወንዶቹ፣ ሴቶቹ፣ ቤተሰቦችም እንዲሁ ተለይተው በጥብቅ ቁጥጥር እንዲቆዩ ነው የሚደረገው። የእያንዳንዱ ፍልሰተኛ ጉዳይ የተለያየ ነው። ወደ ሀገራቸው የምንመልሳቸው ወይም በአስቸኳይ የምናባረራቸውም አሉ። በአሁኑ ወቅት እሱን ነው እየሰራን ያለነው። የማዕከሉ ኃላፊዎች ፍልሰተኞቹ ውሳኔያቸውን እስከሚያገኙ በጥሩ ሁኔታ እንዲቆዩ የተቻላቸውን ሁሉ እንደሚያደርጉ ዋናው የጥበቃ ኃላፊ አንቶኒ ጉድ ገልጸዋል። ሕክምና ይደረግላቸዋል። ምግብ ይሰጣቸዋል። እንክብካቤ የሚያደርጉ ሠራተኞችም አሉን። የቀጠርናቸው ሠራተኞች አሉ። እነሱ የማዕከሉን ንጽሕናና የፍልሰተኞቹን ደህንነት በመጠበቅ ይረዱናል። በፍልሰተኞች ማቆያ ማዕከሉ ለሕፃናት ልዩ እንክብካቤ ይደረጋል። ፍልሰተኞቹ ቤተሰቦቻቸውንም ሆነ ጠበቃም ማነጋገር እንዲችሉ የስልክ አገልግሎት ተመቻችቶላቸዋል። የመዝናኛ ስፍራም አለ። የሆነ ሆኖ ክላውዲያ ሄሬራ ፍልሰተኞቹ ወደ አሜሪካ የሚያደርጉት ጉዞ ዋጋ የሚያስከፍል እንደሆነ ሊያውቁ ይገባል በማለት አስጠንቅቀዋል። በወንጀለኛ ቡድኖች አትታለሉ። እነዚህ እናመጣቸዋለን እያሉ ብዙ ገንዘብ ያስከፍሏቸዋል። ከዚያ ምንድን ነው የምታገኙት? ወደ አገራችሁ ተመልሶ መላክ። ወደፊትም አስፈላጊ ሆኖ ሲገኝ በሌሎች አካባቢዎች ተመሳሳይ የፍልሰተኞች ማቆያ ማዕከላት እንደሚከፈቱ የድንበር ጥበቃ መስሪያ ቤቱ አስታውቋል። ያዳመጣችኋላችሁት በ19 በ5 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ የአርብ ምሽት ስርጭት ነው። የመጀመሪያው ምዕራፍ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ዘገባ ብዙሃን መገናኛዎች በህትመት ዋጋና በሳተላይት ክፍያ መናር እየተዘጉ ስለመሆናቸው ያውሳል። ኢትዮጵያ እየጨመረ በቀጠለው የህትመት ዋጋና የሳተላይት ክፍያ ምክንያት የብዙሃን መገናኛ ተቋማት ችግር ላይ ስለመውደቃቸው ተገልጸዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ለአሜሪካ ድምፅ በሰጡት ቃለ መለልስ በዋጋ ንረቱ ምክንያት ስራቸውን አቁመው ከገበያ የወጡ ብዙሀን መገናኛዎች መኖራቸውን አስታውቀዋል። የአሜሪካ ድምፅ ያነጋገራቸው የህትመት ብዙሃን መገናኛ ባለቤቶችም በህትመት ዋጋ መናር የተነሳ ስራ ማቆማቸውን ገልጸዋል። የኢትዮጵያ ብዙሃን መገናኛ ምክር ቤት በቅርቡ ባካሄደው ጉባኤ ዘርፉን ስለገጠሙት ፈተናዎች መወያየቱን ያነሱት አቶ ታምራት መንግስት ለችግሩ ትኩረት እንዲሰጥ ጠይቀዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል። ላለፉት ዓመታት በአዲስ አበባና በዋና ዋና ከተሞች መንገዶችና የመዝናኛ ስፍራዎች በብዛት ሲነበቡ የነበሩት የህትመት ብዙሃን መገናኛዎች ከቅርብ ጊዜ ወዲህ በቁጥርም በአይነትም እየተመናመኑ ይታያሉ። ለዚህም ከሚጠቀሱት የተለያዩ ምክንያቶች ውስጥ የህትመት ዋጋ መናር ዋናው እንደሆነ የዘርፉ ባለሙያዎች ይናገራሉ። አቶ ቴዎድሮስ ካሳው የሀበሻ ወግ መጽሔት ዋና አዘጋጅ ሲሆን ችግሩ በየጊዜው እየተባባሰ እንደመጣ ያስረዳል። ከሁለት ሺህ ስምንት ዓመተ ምህረት ጀምሮ እስካለንበት ከሁለት ሺህ አስራ ስድስት ዓመተ ምህረት ድረስ ነው በህትመት የነበር ነው። የዛን ወቅት በመጀመሪያ በምንጀምርበት ጊዜ ሁሉም ነገር ጥሩ ነበረ። ከወረቀት ጋር የተያያዘ ስጋት አልነበረንም። ሁለት ሺህ አስር እንደዚህ ለውጡ ከመጣ በኋላ ወረቀት በየጊዜው እየጨመረ መጣ። መጽሄቱን ጽፈን አዘጋጅተን በፒዲኤፍ ፎርማት አዘጋጅተን ነው እንግዲህ የምናሳትመው እና አዘጋጅተን ማተሚያ ቤት ልንልከው ስምል ቆየ። ዛሬውን ዋጋ እናቀው ማንዴ እንስራላችሁ ይሉናል። እንደ አዲስ ነበረ በየሳምንቱ ዋጋ እየተሰራ የነበረው። ሁለተኛ ደግሞ ጭማሪ እናደርግ ነበረ። አስር ብር ነበር የዛን ጊዜ የነበረው አሁን መጨረሻ ስናቆም አምሳ ብር ነው የሚያቆም ነው። እና በኋላ ግን እኛ ራሱ ዋጋ መጨመር እኛ ራሱ እያፈርን መጣን። ሳምንታዊ የነበረውን በኋላ በአስራ አምስት ቀን አደረግን እየከበደን ሲመጣ ማለት ነው። ከአስራ አምስት ቀንም አለፈና ደግሞ በዚህ በሃያ ቀንና በወሩ ወደ ማድረግ ደረጃ ሄድን። ሁሉም ነገር ከአቅም በላይ ሆነ። ንግድ ፈቃዱን አልመለስንም። የነጥመት አቁመናል። ለብዙዎች ልሳን ጭምር ስለሆነ የሆነው እነዛ የነዛ ሰዎች ድምፅ ድምፅ አልባ ነው የሆኑት። የህትመት ዋጋ መናር እድገቱ ፈጣን እንደሆነ የሚገልጸው ደግሞ ለአራት ዓመታት በገበያው ከቆየ በኋላ ህትመቱን በቅርቡ ያቆመው የአዲስ ማለዳ ጋዜጣ ባለቤት አቶ አማኒሁን ረዳ ነው። ስንጀምር ማበት ከነበረው ወደ አምስት መቶ ስልሳ ፐርሰንት የዋጋ ጭማሪ ነው ይበጠላል። ከአራት ዓመት በኋላ ነው ያቆመው። ለምሳሌ ስንጀምር ስድስት ብር ከሰላሳ ዘጠኝ ሳንቲም አካባቢ ስድስት ብር ከሀምሳ በታች ነው አንዱ ጋዜጣ ስናሳትም የነበረው። ብርሃና ሰላም ፋይናልኛ አዲስ ማለዳ ህትመቱን ለማቋረጥ ስመሱም አዲስ ማለዳ ሰላሳ አምስት ብር በላይ ነበር ይታተም የነበረው። እኛ ግን ለአንባቢ የምናቀርብበት ዋጋ አስር ብር ነው። የአከፋፋዮችና ቸርቻሪዎች ከዛ ላይ የሚወስዱትን ወስደው እኛ ጋር ሰባት ብር ከሃምሳ ነው ይመጣ የነበረው፣ ግን ብዙ እርቀት ሊስደን አልቻለም እዚህ አዲስ ማለት ለማቆም ተገደላል ማለት ነው። የኢትዮጵያ መገናኛ ብዙኃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ በጉዳዩ ላይ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የህትመት ብዙኃን መገናኛዎች ችግር ላይ መውደቃቸውን ይናገራሉ። የህትመት መገናኛ ብዙኃኑ ኦልሞስት አሁን የጠፋ ያለበት ደረጃ ላይ ነው ያለው። እኛ ጋር እንግዲህ ያሉ የህትመት መገናኛ ብዙኃን ከግማሽ በላይ የሚሆኑት የሚያትሙ አይደሉም አሁን በቀጥታ በህትመት ጋዜጣና መጽሄት ያሳትሙ የነበሩ ፊታቸውን ወደ ዲጂታል ሚዲያ ያዞሩና ያቋረጡ ህትመታቸውን ናቸው ያሉት። በህትመት ላይ ያሉትም ሶስት አራት በላይ አይሆኑም፣ እኛ ጋር አባል ሆነው እየሰሩ ያሉት የግሎቹ። ስለዚህ ይሄ ችግር ምንድን ነው? ዋናነት እንግዲህ የህትመት ዋጋ እየናረ ነው፣ እየጨመረ ነው ያለው። የህትመት ዋጋ እየጨመረ ባለበት ጊዜ ደግሞ የአንባቢው ቁጥር እየቀነሰ ይመጣል። ምክንያቱም የህትመት ዋጋውን ለመቋቋም የመሸጫ ዋጋውን ከፍ ሲያደርጉ ደግሞ ካለው ኑሮ ውድነት አንጻር ገዢዎች ብዙ አይኖሩም በዚህ የተነሳ ኮፒው ይቀንሳል እና የሚያዋጣ አይነት የቢዝነስ ዘርፍ አይደለም ይኸው ችግር ለበርካታ ብዙሀን መገናኛዎች መዘጋት አሊያም ወደ ዲጂታል አውድ ለመሸጋገር ገፊ ምክንያት እንደሆነ አቶ ታምራት ገልጸው የተቀሩትም ገበያ ላይ ለመቆየት እየታገሉ መሆናቸውን ያመለክታሉ እኔ ላለፉት ሀያ ሁለት ዓመታት ነው በህትመት ኢንዱስትሪ ውስጥ የቆየሁት ቀደም ሲል በየሳምንቱ በየአስራ አምስት ቀኑ ይታተም ነበረ የኛ ቁም ነገር መጠየቅ አሁን በየሳምንቱ በየአስራ አምስት ከሆነ ለማተም የሚያስችል እድል የለም። በዚህ የተነሳ በየወሩ ነው ለማውጣት ጥረት እያደረግን ያለ ነው። እሱም ሆኖ በጣም በተወሰነ ኮፒ ነው እየተሰራጨ ያለው። እርግጥ እሱም እየታተመ ያለው ኦልሞስት በጎ ፈቃደኛ በሚባሉ የማስታወቂያ ድርጅቶች የግል ድርጅቶች በሚሰጡን ማስታወቂያ እየተደጎመ የሚወጣ ነው። ድጎማ ከሌለ መጽሔቱን ማሳተም የሚቻልበት እድል በጣም ዜሮ ነው። በጣም ልዩ ደግሞ የሚያስገርመው ነገር ምንድን ነው? በዚህ ወር ያሳተምክበት ሂሳብ በሚቀጥለው ወር አታሳትምበትም እና የሚቀጥለው ወር ደግሞ ምን እንደሚመጣ አታውቅም። ስለዚህ ራስን ማዘጋጀት ያስፈልጋል። ምናልባት በሚቀጥለው ወር አይወጣ ይችላል። አቶ አማኒሁን ረዳ ለህትመት ዋጋው መናር ልዩ ልዩ ምክንያቶችን ይጠቅሳሉ። በተለይም የኮቪድ አስራ ዘጠኝ ወረርሽኝ እንደዚሁም የጦርነትና የግጭት ተጽዕኖ ኢኮኖሚያዊ እንቅስቃሴውን በማወኩ ማስታወቂያ አስነጋሪዎች ዘርፉን እንዳይደግፉ ማድረጉን ተናግረዋል። ከውጭ ምንዛሬ ጋር ተያይዞ ያለው ተግዳሮትም በህትመት ኢንዱስትሪው ላይ የራሱን አሉታዊ ጫና ማሳረፉን ይገልጻል። ለህትመት የሚያስፈልግ ግብዓት ለጋዜጣም በለው ለተማሪ መጽሐፍም በለው ለምንም ጉዳይ የሚያስፈልገው የህትመት ግብዓት መቶ ፐርሰንት ከውጭ የሚመጣ ይሄ ደግሞ ሀገሪቱ በአሁኑ ሰዓት ካለችበት ከፍተኛ የሆነ የውጭ ምንዛሪ እጥረት እና የኢኮኖሚ መቀዛቀዝ አንጻር ከፍተኛ የሆነ የዋጋ እንረት ተከስቷል። በወረቀት፣ በቀለም፣ ሌሎችም የህትመት ግብአቶች ዋጋ ላይ በጣም ከፍተኛ ጭማሪ ይታያል። በበይነ መረብ የሚሰራጩ የብዙሃን መገናኛዎች መበራከትም ለዚሁ ዘርፍ ፈተና መደቀናቸውን አቶ አማን ይሁን ይናገራል በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በኩል የመጣው አሚዎች ልናስቆሙ የምንችለው ሳይሆን በፍጥነት እየሄደ ያለን ባቡር ወደ ባቡሩ ገብተን አብረን መጓዝ ሌላ ምንም አማራጭ የለም አሁን የፈለገ መንግስት አንድ ቢሊዮን አይደለም በየአመቱ አምስት ቢሊዮን አምስት ቢሊዮን ብር ህትመት ሚዲያው እንዳይጠፋ እደጉማን ከመሞት አይደለም በዋሽንግተን ፖስት እንደ ሳንፍራንሲስኮ ብዙዎቹን ጎብኝተናል ሄደን አይተናቸዋል እና ሽሪንክ እያደረጉ ነው

መወጣት በሚያስችል አግባብ መምራት የምንችለው ብለን ማሰብ ያለብኝ ብዬ ማሰባ ለት እቲ ሰውነ ስማርትፎን የተጠቀመ ጋዜጣ የፈለገ ብዙ ቢታተም ስንት ሺ ኮፒ ይታተማል? የህትመት ሚዲያን ይዘን ካልቀጠልን የሚል መንገት ሀገር ተገቢ ነው ብ አላምን ፊት ለፊታችን ሌላ ትልቅ እንድላለን ዲጂታል ቴክኖሎጂ ይዞ የመጣ ያንን በፍጥነት ግራብ አድርጎ በዚህ አዲስ ሪያሊቲ ውስጥ መስማማት ነው ያለ አቶ ቴዎድሮስ ካሳው፣ ግን ሁለቱም ተጣጥመው መሄድ እንደሚችሉ ይናገራል። አንዳንዶች የሚያነሱት ሀሳብ አለ። ለዲጂታል ሚዲያው መምጣቱ እሱ ነው የህትመት ነገርን ወደኋላ ያስቀረው ይላሉ። ያ ግን ትክክለኛ ሀሳቤና አመለካከት አይደለም ብዬ ነው ማስበው። ምክንያቱም በዲጂታል ጉዳይ ከተነሳ የሰለጠነው ዓለምም ከኛ የበለጠ ዲጂታል ሚዲያውን እያስኬደ ነው ያለው ግን ዲጂታሉም ምክንያቱም ጎን ለጎን ነው እየሄደ ያሉት በየትኛውም የሰለጠነ ዓለም። የኢትዮጵያ መገናኛ ብዙሀን ምክር ቤት ምክትል ስራ አስፈጻሚው አቶ ታምራት በበኩላቸው ከህትመት ይልቅ የዲጂታል ብዙሀን መገናኛው ለቁጥጥር ስለሚያስቸግር ጉዳት ያስከትላል ባይ ናቸው። እኛ እንደ ፈተና የምናነሳው ነገር ምንድን ነው? ዲጂታል ሚዲያው እንደሚታወቀው በጋዜጠኞች ብቻ የተሞላ አይደለም። የተለያየ ፍላጎት ያላቸው የጋዜጠኝነት ስርዓት ደንብና ስነ ምግባር ደንቡን የማይከተሉ ወይም የማያውቁ ወይም ሆን ብለው የሚጥሱ ሰዎች ያሉበት ከመሆኑ ጋር ተያይዞ የሚተላለፉት መረጃዎች ምን ያህል ተአማኒ ናቸው? ምን ያህል ወቅታዊ ናቸው? ሚዛናዊ ናቸው? የሚለው ጉዳይ ያሳስበናል እና ከዛ ጋር ተያይዞ በጣም በርካታ ሐሰተኛ መረጃ ስርጭቶች እና የእርስ በርስ ግጭት ሊያስነሱ የሚችሉ መልዕክቶች ሲተላለፉ ይታያል እና እዛ ውስጥ ያለው ችግር ምንድን ነው? ይህንን ደንቡን አክብሮ የመስራትና የጋዜጠኝነት ስነ ምግባርን የመከተል ጉዳይ ነው። ችግር ላይ የወደቁት የህትመት ብዙሃን መገናኛዎች ብቻ ሳይሆኑ የቴሌቪዥን ጣቢያዎችም ናቸው ያሉት አቶ ታምራት ኃይሉ፣ ይህም ከሳተላይት ክፍያ ጋር እንደሚያያዝ ጠቁመዋል። መደበኛ የዕለት ተዕለት ስራቸውን አከናውነው ለሰራተኞች ውስጥ ደግሞ የቤት ኪራይ፣ የስራ ማስኬጃ እሱን ሁሉ ለማድረግ እና የሳተላይት ክፍያ ለመክፈል በጣም ችግር ላይ ናቸው ያሉት እና እነሱም እንደዚሁ በተለይ በውጭ ምንዛሪ የሚከፈል ደግሞ መሆኑ የሳተላይት ክፍያ ሌላ ፈተና ሆኖባቸዋል እና አንዳንዶቹ የማቋረጥ ሂደት ውስጥ ናቸው ያሉት። አንዳንዶቹ ደግሞ ካሉበት ደረጃ ወይም ከኳሊቲው ዝቅ በማለት አነስተኛ ክፍያ ዋጋ ሲቀንሶ አብሮ የቴሌቪዥኑ ኳሊቲ ይቀንሳል። ከኤችዲ ወደ ኤስዲ ይቀየራል። የኢትዮጵያ መገናኛ ብዙሃን ምክር ቤት ባለፈው የካቲት ሀያ ስምንት ቀን ሁለት ሺህ አስራ ስድስት ዓመተ ምህረት በአዲስ አበባ ባካሄደው ዓመታዊ ጠቅላላ ጉባኤ ችግሮቹንና ተግዳሮቶቹን አንስተው መወያየቱንና ለመንግስትም ጥያቄዎችን ማቅረቡን የምክር ቤቱ ምክትል ሥራ አስፈጻሚ አቶ ታምራት ኃይሉ ገልጸዋል። መንግስት ለአሳሳቢው ችግር ትኩረት እንዲሰጥም ጠይቀዋል። የህትመት መገናኛ ብዙሃኑን ለመመለስ የህትመት ዋጋ በተለይ በወረቀት ላይ ያለው ታክስ መንግስት ኮንሲደር እንዲያደርግ። ምክንያቱም ያሉት የመገናኛ ብዙሀን የህትመት መገናኛ ብዙሀን ቁጥራቸው ብዙ የሚባል አይደለም። ለእነሱ የሚታተመው ነገር ላይ የወረቀቱ ዋጋ ቅናሽ ቢደረግ ቢያንስ በተወሰነ ደረጃ ገበያውን ለመቋቋም ይቻላል የሚል እምነት አለን። ከአሁን በፊትም ይሄንን ለሚመለከታቸው የመንግስት ተቋማት በደብዳቤም አሳውቀናል። ከዚህ በተጨማሪ ደግሞ የህትመት መገናኛ ብዙሀን በተለይ ፕሬሱ ከመጽሐፍ ህትመት በተለየ ሁኔታ የቫት ከፋይ ነው። ከእያንዳንዱ ጋዜጣ ላይ ወይም ከእያንዳንዱ መጽሔት ላይ እኛ ቫት ከፍለን አሳትመን መልሰን ደግሞ ቫት ሰብስበን ለመንግስት መክፈል ይጠበቅብናል እና ምናልባት የቫቱንም ከህትመት መገናኛ ብዙሀን ላይ ማንሳት ለመንግስት እንደ አንድ የቀረበ ጥያቄ ነው። በዚህ ጠቅላላ ጉባኤ ላይም እንደ አንድ የመፍትሄ ሀሳብ የተነሳ ጉዳይ ነው። መገናኛ ብዙሀን በጣም በርካታ ችግሮች እየተጋፈጡ ነው ያሉት። አንዳንዶቹ ህትመት አቁመዋል። አንዳንዶቹ ከአየር ላይ ሳተላይት ወርደዋል። ከስራውም ራሳቸውን ያገለሉ መገናኛ ብዙሀን ስላሉ እንደው ይሄንን ወደ መደበኛው ስራ መመለስ የሚቻልበትን እድል በጋራ እንድንፈልግ ለመንግስትም ጥሪ እናቀርባለን። በብዙሃን መገናኛዎች መሰረተ ህልውና ላይ የተጋረጠው ይኸው ፈተና ዘርፉ ለዲሞክራሲ መስፋትና መዳበር እንደዚሁም ሀሳብን ለመግለጽ ነጻነት የሚያበረክተውን ሚና የሚያዳክም እንደሆነ ባለሙያዎቹ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ከአሜሪካ ድምፅ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት ተመልካቾቻችን፣ እንዲሁም አድማጮቻችን። በመቀጠል ደግሞ በአፍሪካ እየተስፋፋ ስላለው የሩሲያ ተጽዕኖ የሚያወሳውን ዘገባ እናሰማቸዋለን። ለአፍሪካ ሀገራት የጸረ ሽብር እንቅስቃሴ ያጋ ለረጅም ዓመታት ፈረንሳይን የመሳሰሉ ምዕራባውያን ሀገራት አካባቢውን ጥለው መውጣታቸው ሩሲያ ወታደራዊ ተሳትፎዋን በአፍሪካ ላይ እንድታጠናቅር እያገዛት ነው ሲሉ ባለሙያዎች ተናግረዋል። ሩሲያ በአፍሪካ ያላትን ወታደራዊ ተጽዕኖ በተመለከተ በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር የሆኑት ዶክተር ሳሙኤል ና ተፈር ቅርታ፣ ዶክተር ሳሙኤል ተፈራ እና የዓለም አቀፍ ጉዳዮች ተንታኝ በስርዓት ከፍለኝን ያነጋገረው አስማማዋየ ነው። ቀጣዩን ዘገባ አሰናድቷል። ለረጅም ዓመታት ጽንፈኛ ሲሉ በሚጠሯቸው አክራሪ ታጣቂዎች ሲታመስ በቆየው የሳህል ቀጠና ባሉ አገራት የተካሄዱ ተደጋጋሚ መፈንቅለ መንግስቶችን ተከትሎ ወደ ሥልጣን የመጡት ወታደራዊ ጅንታዎች ከሩሲያ ጋር ያላቸውን ወዳጅነት ማጥበቅ ላይ አተኩረዋል። ይህ ደግሞ እስከ ወታደራዊ ትብብር ድረስ የዘለቀ ለመሆኑ ከወር በፊት ለመጀመሪያ ጊዜ የሩሲያ መከላከያ ሚኒስቴር ወደ ቡርኪና ፋሶ ወታደሮች መላኩን ያስታወቀበት እውነት ማሳያ ተደርጎ ይወሰዳል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ የእነዚህ ሀገራት የጸረ ሽብር አጋር የነበሩ የምራውያን ሀገራት ወታደሮች መውጣት ተከትሎ የሩሲያ ወታደራዊ ስምሪት ተሳትፎ በአካባቢው እየጨመረ መጥቷል ይላሉ። የፈረንሳይን መውጣት እግዱን ተከትሎ እንደዚህ አይነት ተመሳሳይ የሚመስሉ እንቅስቃሴዎች መደረጋቸው በጣም አሳሳቢ ነው። በሌላው መልኩል ደግሞ ራሽያን ሰት ራሽያ መንግስት በተለይ ዋግነር ግሩፕ መሪን ሞት ተከትሎ አፍሪካ ውስጥ ያለውን እንቅስቃሴ በደንብ በተጠናከረ መልኩ ወታደራዊ ፕሬዘንሱ በማድረግ አሁን ኒጀር ላይ እንደምናየው እንቅስቃሴዎችን ጀምሯል እና እነዚህ እንቅስቃሴዎች በቀላሉ የሚታዩ አይደለም። ምል የዋግነር ግሩፕን የሚመራ የነበረው ሌላው ሰው ከፑቲን ጋር ጸብ ውስጥ ገብቶ መጨረሻ ላይ ደግሞ ራሻ አሸንፋ ውስጥ ላይ ራሻ መንግስት በግሉ ቁጥጥር ስር ያደረገው ቢሆንም ከዛ ፓወር ትራንዚሽን ባሻገር መሬት ላይ ግን እነዚህ እንቅስቃሴዎች ቀጥለዋል። ሱዳን ውስጥ ላለው ረብሻ፣ ሴንትራል አፍሪካ ውስጥ ላለው ረብሻ ዋግነር ተቀጣሪ የጦር ሰራዊቶች ያላቸው ሚና ቀላል የሚባል አይደለም። ከጸጥታ ባለፈ ተለያዩ ሚነራሎች፣ ነዳጅ፣ ወርቅ የመሳሰሉ ንግዶች ውስጥም የሚሳተፉ ናቸው። በቀዝቃዛው ጦርነት ወቅት የቀድሞ ሶቪየት ኅብረት ኢትዮጵያን ጨምሮ ለአብዛኞቹ የአፍሪካ ሀገራት የጦር መሳሪያና የወታደራዊ ሥልጠናዎች ድጋፍ ታደርግ ነበር። ከጦርነቱ ማብቃት በኋላ ግን ይህ ሩሲያ ከአፍሪካ ሀገራት ጋር የነበራት ትብብር በዋናነት በጦር መሳሪያ ሽያጭ ላይ እያተኮረ እንደነበረም ባለሙያዎች ይናገራሉ። የዓለም አቀፍ ግንኙነት ጉዳዮች ተንታኝ የሆኑትና ለበርካታ ዓመታት ዓለም አቀፍ ዘገባዎችን ትንታኔ በመስራት የሚታወቁት አቶ ብስራት ከፈለኝ እንደሚሉት መፈንቅለ መንግሥት በተካሄደባቸው የሳል ቀጠና ሀገራት የቅርብ ጊዜ የሩሲያ ተሳትፎ ማየል ከጸረ ቅኝ ግዛት አስተሳሰብ ጋርም የተያዘ ነው። ምክንያቱም ሩሲያ በአፍሪካም በሌሎች የዓለማችን ክፍሎችም የቅኝ ግዛት ታሪክ ስለሌላት ከዛ አስተሳሰብ የወጣችና ለአፍሪካ የተሻለ እይታ ሊኖራት ይችላል የሚለው አመለካከት የበለጠ እየገነገነ ስለመጣ ራሽያም ይህንን አካባቢ ያሰበችበትም ያላሰበችበትም አጋጣሚ እየመጣ ሲመጣ ወታደራዊ አዛዦቹም እንዲህ አይነት ስሜት እያዳበሩ ሲመጡ አጋጣሚውን ተጠቀመችበት። ከዚህ በፊት ያው እንደምታውቁ ራሽያ ከሶቪየት ህብረት መፈራረስም በኋላም ቢሆን በሶቪየት ህብረት ዘመን ተጽዕኖ ባሳረፈችባቸው ሀገራት የበለጠ የውጭ ጉዳይ ፖሊሲዋን ታራምድ ነበረ። አሁን አሁን ግን ከቅርብ ጊዜያት ወዲህ ያው የዓለም ጂኦ ፖለቲካ በጣም እየተቀያየረ ኃይልን ጉልበትን በየቦታው ማሳረፍ እየጨመረ ሲመጣ እነዚህ ሀገራት አፕሮች ማድረግ ወይም ከነሱ ጋር አብሮ መስራት እነሱም ሀገራቱም እንዲህ አይነት ነገር ፍላጎት እንዲያሳዩ አድርጓል። ለምሳሌ በቅርቡ የቻድ መሪ ወደ ሞስኮ ሄደው ጉብኝት አድርገዋል። እና እንደውም ከሺ ዘጠኝ መቶ ስልሳ ሶስት እንደ ኤሮፕያን አቆጣጠር በኋላ ለመጀመሪያ ጊዜ ነው የቻድ መሪ ሞስኮ ሲሄድ፣ በስልጣን ላይ ያለ መሪ ሞስኮ ሲሄድ እና አዳዲስ የሆኑ ግንኙነቶችን ማዳበር አዳዲስ የሆኑ አሰራሮችን ማዳበር እያመጣች ነው። አሁን እንደውም ዋግነር የሚባለውን ቡድን ከመስራቹ የቭጌኒ ፕሪጎዥን ጥልፈት በኋላ በአዲስ መልክ አፍሪካ ኮር የሚል አንድ የአፍሪካ ኃይል ፈጥራ አሁን ደግሞ በስፋት እየተንቀሳቀሰች ትገኛለች እና የተፈጠረውን ክፍተት ራሽያ እንድትገባበት ምክንያት የሆነ ይመስላል። የውጭ ግንኙነት ምክር ቤት ወይም ካውንስል ኦን ፎሬን ሬሌሽንስ የተሰኘው የአሜሪካ ገለልተኛ ሊቃን ተቋም ያወጣው መረጃ የዋግነር ወታደራዊ ኃይሎች ከዓመት በፊት በ13 የአፍሪካ ሀገራት ተሰማርተው እንደሚገኙ ያሳያል። በተጨማሪነት በቅርቡ የአፍሪካ የሰላም ጓድ በሚል ስያሜ ወደ ቡርኪና ፋሶ መቶ ወታደሮች መላኩን የገለጸው የሩሲያ መከላከያ ሚኒስቴር በቀጣይም በሌሎች ሀገራትም ተመሳሳይ ወታደራዊ ድጋፍና ትብብሮች እንደሚያደርግ አስታውቋል። ይህን ሀገራቱ ከሩሲያ ጋር የጀመሩት ወታደራዊ ትብብር ምዕራባውያን ሀገራት ጋር ካለ ጊዜ ያሉ ልዩነቶች የመለጨ እንጂ ስትራቴጂካዊ አይደለም ሲሉ የሚተቹት ዶክተር ሳሙኤል የሀያላን ሀገራት ሽኩቻን በማናር አፍሪካንም የፉክክር መካከል ሊያደርጋት ይችላል ሲሉ ስጋታቸውን ያመለክታሉ። ፈረንሳይን ጣልቃ ገብነት በሀገራቸው ላይ የኮሎኒያል ቅኝ ግዛት ፕሮጀክቱን ማስቀጠል ኤክስቴንድ ማድረግ ነው። አገር አገራችን፣ ህዝባችን ተጎድተዋል ብሎ ከዛ ራሱን ነጻ ለማውጣት የሚነሳ ማንኛው ወታደራዊ ንገሎ ሲቪል ሀይል እና የመንግስት ስልጣን የሚቆናጠጥ ቡድን ወይም የፖለቲክል ፓርቲ ሌሎች እነዛን ሀይሎች የሚቃወሙ ሰዎችን ድጋፍ በማግኘት ስም መልሶ ወደዛ ስፔስ የሚያመጣ ከሆነ ያንን የሚፈቅድ የግዛት ውስጥ እንዲገቡ የሚፈቅድ ከሆነና ሌላ ያን መሰል ትብብር የሚያደርግ ከሆነ ነጻነቱ በጣም የታሰበበትና ግብም የሚመታ ነው ብዬ አላስብም። ነገር ግን እንደምታውቁ ምዕራብ ዓለም የአውሮፓ ህብረትና አሜሪካን በተለይ ማንሳት እንችላለን። ከዛ በኋላ ደግሞ ራሽያ ጋር ያላቸውን ከሩሲያ ጋር ያላቸውን ደግሞ ግጭት እና ፍጭት ደግሞ በደንብ እናያለን እና አፍሪካ አሁን ዝም ብለን ስናየው በጥቅሉ በፀጥታው ምክር ቤት ውስጥ የሚደረጉ የሀሳብ ፍጭቶቻቸውን ኤክስቴንድ አድርገው በጡንቻም በሀሳብም የሚገጥሙባት መሬት ወይም ስፔስ እየሆነች ነው ማለት እንችላለን። የእኛኑ የምስራቅ አፍሪካን የአፍሪካ ቀንድን ያለበትን የጦር ሰፈሮች መስፋፋት፣ አሁን ደግሞ ምዕራቡን የፈረንሳይን መውጣት እግር ተከተሎ ጤነኛ የሚባል አካሄድ ነው ብዬ አላስብም። ግን እንደ የፖለቲካ አጋርነትን ወታደራዊ በደህንነት ዙሪያ እንደሚደረጉ አጋርነቶች ደግሞ እንደዚህ አይነት ግንኙነቶች እና ወዳጅነቶች አይኑሩም ማለት አንችልም። ባላንስን በተወሰነ መልኩ የማድረግ ነገር ያው ምዕራቡን ተጽዕኖ በራሽያ ወደዚህ ስፔስ መምጣት ባላንስ የማድረግ አይነት ነገር ይታያል። አይሁን ብለንም የምንለውም አይደለም ግን በዘለቄታው ግን ይህንን ራሽያን ለሚጋብዘውም ለአህጉሪቱ ጸጥታና ደህንነት ስጋትን ከማቅለል አንጻር የሚሰሩ ስራዎችን የውጭ ጣልቃ ገብነቶች በእጅጉ ይጎዳሉ የሚል እምነት አለ። አብዛኞቹ መፈንቅለ መንግስት የተካሄደባቸው ሀገራት ማዕከላዊ መንግስቶቻቸው የተዳከመ ነው የሚሉት አቶ ብስራት ከፈላይ በበኩላቸውም ሩሲያን ጨምሮ የውጭ ኃይሎች በመጋበዝ ውስጣዊ ችግሮቻቸውን ለመፍታት የሚያደርጉ ጥረት ዘላቂ ሰላም ማምጣት የሚያስችል እንዳልሆነም ይገልጻሉ። አጠቃላይ ፖለቲካዊ ችግር የፈጠረው አለመረጋጋት ስለሆነ በሁለት ሀያላን መካከል የሚደረግ ፉክክር ችግሩን ይፈተዋል ተብሎ አይታሰብም። ምክንያቱም መሰረቱ የፖለቲካ አለመረጋጋት ነው። ያ የፖለቲካ አለመረጋጋት፣ የተበላሸ ፖለቲካ ጦርነት ይወልዳል እንደሚባለው ብዛ ስለሆነ፣ ምንጩ ያንን ነገር ለማስተካከል የሀያላን ፉክክር አይደለም መፍትሄ የሚሆነው ጠንካራ ማዕከላዊ እና እነዚህ ግዛቶችን የሚያስተዳድሩ በየደረጃው ያሉ መንግስታት የተሻለ አቅም እንዲኖራቸው ማድረግ ነው የሚሆነው። ምክንያቱም እዚህ የጸጥታ ክፍተት ወይም ሴኩሪቲ ቫክዩም ስለተፈጠረ ነው እንዲህ አይነት ችግር ውስጥ የተገባው። ግን ዞሮ ዞሮ ምንድነው፣ በእነዚህ ሀገራት ውስጥ የሀያላኑ ፉክክር እያደገ እያደገ ነው የሚመጣው። ምክንያቱም አሁን ክፍተት አለ ተብሎ ራሽያ ስትገባ የራሽያ መግባት ደግሞ የበለጠ የምዕራቡ ሀይል በሌሎች ጎረቤት ሀገሮች የሚሆን በአካባቢው ወታደሮቻቸውን እንዲያሰፍሩ ተጨማሪ ገፊ ምክንያት ይሆናል። አሜሪካ በተደጋጋሚ ባወጣቻቸው መግለጫዎች ቀደም ሲል የዋግነር ታጣቂዎች በአፍሪካ ባሉ አለመረጋጋቶች ውስጥ ተሳትፎ እንዳላቸው በማንሳት ስትወቅስ ቆይታለች። የዓለም አቀፍ ጉዳዮች ተንታኙ በስርዓት ከፈለኝ እንደሚለው የአፍሪካ ሀገራት ወቅታዊ የፖለቲካ ቀውስ ለመፍታት ሩሲያን ጨምሮ የሌሎች የውጭ ሀገራት ጣልቃ ገብነትን ከመሻት ይልቅ ችግሮቻቸውን በዘላቂነት ለመፍታት ጥረት ማድረግ ላይ ማተኮር ይኖርባቸዋል። የተለያዩ ቡድኖች የሚወከሉበት መንግስት እንዲኖር በጎሳ ወይም ደግሞ በሃይማኖትም መገለል እንዳይኖርና በሁሉም በጠረፍ ምክንያቱም በመሀልም ያለው የአፍሪካ ሰው የሚወከልባቸው መንግስታትን ስርዓትን እንዲሁም ተቋማትን መገንባት የግድ ነው የሚለው ምክንያቱም አልተወከልኩም ወይም እንዲህ አይነት የመከፋት ስሜት አለኝ የሚሉ ቡድኖች ወደ በረሃ በወጡ ቁጥር ወይም ወደ ጫካ በገቡ ቁጥር የማዕከላዊ መንግስቱም እየተዳከመ ተጨማሪ የጣልቃ ገብነት የሚፈጠርበትም ሁኔታ እየተፈጠረ ነው የሚሄደው እና የአፍሪካ የውስጥ ፖለቲካ የውስጥ መረጋጋት ሁሉንም ነገር ለመፍታት መንስኤ ወይም መነሻ ይሆናል የሚል እምነት አለ። ከሰሞኑ አሜሪካ በሳህል ቀጠናዎች የሚካሄደውን የጸረ ሽብር ተልዕኮ የምታግዝበት የኒጀር ወታደራዊ እንቅስቃሴዋን በተመለከተ የተደረገው ስምምነት ማቋረጡን የኒጀር ወታደራዊ አገዛዝ አስታውቋል። አሁንም ወታደሮቿ በዚያው እንደሚገኙ ገልጻ ያስተባበለችው አሜሪካ በበኩሏ ሀገሪቱ ከሩሲያና ኢራን ጋር የፈጠረችው ትብብር እንዳሳሰባት አስታውቃለች። ልክ እንደ ኒጀር ሁሉ በመፈንቅለ መንግስት ወታደሮች ወደ ስልጣን የመጡባቸው የምዕራብ አፍሪካ ሀገራት ግን የቀደመ የምዕራባውያን ሀገራት ወዳጅነታቸውን እያፈረሱ ከሩሲያ ጋር አዲስ ወዳጅነታቸውን ማጥበቅን ይዘዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማማውን አመሰግናለሁ። ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ደግሞ ወደ አንድ ቴክኖሎጂ ነክ ዘገባ እንሻገራለን። ሰው ሰራሽ ልህቀትና የሶስት ገጽ ወይንም ልኬት ህትመት ስሪዲ ፕሪንቲንግ የመኪና ንድፍና ምርትን ለመቀየር ተዘጋጅተዋል። የቪዋ ጂኒያ ዳሎት በሎስ አንጀለስ የሚገኘውን የወደፊቱን የመኪና ንድፍ የሚሞክርበትን ጋራዥ ጎብኝታ የላከችውን ዘገባ እንግዲህ ወልዲያ ያሰማናል። ባለፉት አንድ መቶ ዓመታት ውስጥ መኪኖች የሚመረቱበት መንገድ ብዙም አልተቀየርም፣ ውጤታማም አልነበረም የሚሉት ፈጣሪና የመኪና ንድፍ አውጪ የሆኑት ኬቪን ዚንግር ናቸው። አንድ አይነት የሆነውና እንደ ልብ መቀየር የማያስችለው የመኪና ንድፍ ብዙ ጊዜንና ገንዘብ ይወስዳል። ልክ እንደ ብስኩት ቅርጽ ማውጫ ያንኑ አይነት ንድፍ ነው የሚሰጠን። ዚንገርና ልጃቸው ሉከስ ሰው ሠራሽ ልቀትንና ሦስት ገጥ ወይም ሦስት ልኬት ትመትን ትሪዲ ፕሪንቲንግ ለማለት ነው፣ በመጠቀም ለረጅም ዘመን መኪና የሚመረትበትን መንገድ ለመቀየር በመሞከር ላይ ናቸው። መኪኖቹ ክብደታቸው ቀላል እንዲሆንና ከተለመደው የመኪና ምርት አንጻር ቅርጻቸውን ካለ ብዙ ድካም መቀያየር እንዲቻል አድርገው በመሥራት ላይ ናቸው። ልጅ ሉከስ ዚንገር በተለምዶ አሰራር አንድን የመኪና አካል መቀየር ከፈለህ እንደገና የሁሉም ነገር ቅርጽ መቀየር ይኖርብሃል። በዚህ እኛ በምንከተለው ቴክኖሎጂ ግን መተግበሪያው ላይ ንድፉን እንቀይረውና በሶስት ገጥ ማተሚያው በብረት እናትመዋለን። በትክክል ይገጥማል። ሌላ ቁሳ እናባክንም። የንድፍ ለውጥ ማድረግ ከፈለህ በጥቂት ቀናት ውስጥ አዲስ የመኪና አካል እናስረክብሃለን። ዚንግር 21 ሲ ብለው የሰየሟትን መኪና ታይም መጽሔት የ2023 ምርጥ ፈጠራ ብሎ ሰይሟታል። በነዳጅም በባትሪም የሚሠራው የመኪናዋ ጉልበተኛ ሞተር 1400 ሆርስ ፓወር አለው። ኬቨን ዚንገር ይቀጥላሉ። ይህ መኪና የሚያሳየን በሰው በእጅ ከሚመረተው አሰራር አዲስ ወደሆነና ውጤታማ ወደሆነ አሰራር መሸጋገር እንደሚቻል ነው። የቁስና የኃይል አጠቃቀምን የቆጠበ ከተፈጥሮ ጋር የተስማማ አሰራር ነው። አባትና ልጅ እንደሚሉት እነርሱ የቀየሱት ዘዴ የካርቦን መጠንን የሚቀንስና የመኪና ንድፍንም እንደ ልብ መቀያየር የሚያስችል ነው። በማንኛውም ስፍራ ያሉ አምራቾች ካለ ችግር የመኪና ክፍሎችን ማምረት ያስችላቸዋል። ጂኔ አድሎ ተላላከችው ዘገባ እንግዲው ለነኝ ዋሽንግተን ዲሲ በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ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 የአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ከአሜሪካ ድምፅ ሲተላለፍላችሁ የነበረውን የአርብ ምሽት ስርጭታችንን ነው ስትከታተሉት የነበረው አብራችሁን ስለነበራችሁ በእጅጉ አመሰግናለን። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ እስካሁን ድረስ አብራኝ የቆየችው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ ከመላ ባልደረቦች ጋር በመሆን በድጋሚ ይሰናበታለሁ። መልካም ምሽት።